ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ነሐሴ ሀያ ሰባት ሁለት ሺ ስምንት ዓመተ ምሕረት ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ ነን። ጠቅላይ ሚኒስትሩ የተናገረው እጅግ በጣም አሳዛኝ ና አስከፊ ነገር ነው። በዚህ በጣም አዝነናል። እንግዲህ በኋላ

ወጣቶችን አትግደሉ፣ እኛን የሃይማኖት አባቶችን ግደሉ ብሎ ስብሰባውን ረግጦት ነው ይወጣ ጎንደር ላይ ያሉ የሃይማኖት አባት ናቸው ይህንን የተናገሩት። ዛሬ ጎንደር ላይ ተጠርቶ የነበረ ህዝባዊ ስብሰባ መበተኑን ካብራሩበት የተቀነጨበ ነው ያሰማ ናቸው። መጀመሪያ ንብረት ማቃጠል፣ ቤቶች ማቃጠል፣ ሰዎች መግደል አለ

ይሄ ነገር ለመከላከልም በጣም በጥንቃቄ መከናወን አለበት ብድን እናምናለን። አቶ አንዶም ገብረስላሴ የተቃዋሚው የአረና ትግራይ የህዝብ ግንኙነት ኃላፊ ናቸው።

በተለይም በትግራይና በአማራ ብሔር ተወላጆች መካከል ያለውን ታሪካዊ ግንኙነትና ትስስር ማንም የሚያውቀው ነው። በባህልም በወግም አብሮ በመኖርም የቆየ ትስስር አለ። ይሄንን አሁን የደረስንበትን ሰዓትም ለማምጣት፣ ወደ ሰላማዊ ሁኔታ ለማምጣት በአጠቃላይ ከፍተኛ ዋጋ የከፈሉ ህዝቦች ናቸው።

አቶ ንጉሱ ጥላሁን ናቸው። እኛ የሰማችኋቸው የአማራ ክልላዊ መንግስት ቃል አቀባይ ናቸው። በአብይ ርዕስ ሁሉንም የሚያካትተ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአማራ ክልል የተለያዩ ከተሞች ውስጥ ውጥረት መቀጠሉን

ክልሉ በወታደሮች ቁጥጥር ስር መዋሉንና ከሰኞ ጀምሮ እስከ ትናንት ሐሙስ ድረስ ስንት ህይወት እንደጠፋ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደታሰረ፣ ምን ያህል ንብረት እንደወደመ የተጣራ መረጃ ለማግኘት ሁኔታዎች ዝግ እንደሆኑበት መኢአድ አስታውቋል። አረና ትግራይ በበኩሉ የትግራይ ህዝብ ያለበትን ሁኔታ ባለመረዳት በአማራ ክልልና በኦሮሚያ እየተገደሉ ለሚገኙ ወገኖች

አጋርነት አላሳያችሁም በሚል የትግራይ ተወላጆች ላይ ጫና ማሳደር፣ ንብረት ማቃጠልና ማሳደድ እንዳለ የህዝብ ግንኙነት ኃላፊው ተናግረዋል። በአማራ ክልል በወገራ በመተማ በደባርቅ የሚገኙ ነዋሪዎች ውጥረቱ መቀጠሉንና ሰዎች እየተገደሉ መሆኑን ይናገራሉ።

የአማራ ክልል መንግስት ነገሮችን ለማረጋጋት ከህብረተሰቡ ጋር ውይይት እየተደረገ መሆኑን ገልጿል። ጎንደር ላይ የተደረገ ውይይት ባለመግባባት እንደተበተነ የገለጹ አንድ ጎንደር ላይ የሚገኙ የሃይማኖት አባት ልጆቻችን እየተገደሉ ነገር ተረጋግቷል፣ እንድንል እየተጠየቅን ነው ሲሉ ለቪኦኤ ተናግረዋል። ዝርዝሩን በምሽቱ አብይ ርዕስ እናቀርባለን።

የአፍሪካ ህብረት ኢትዮጵያ ውስጥ የተፈጠረው ሁኔታ በመቻቻል እንዲያዝና ንግግሮች እንዲደረጉ ጠየቀ።

የህብረቱ ኮሚሽን ሊቀመንበር ንኮሳዛና ላሜኒ ዙማ ባለፉት ጥቂት ወራት ኢትዮጵያ ውስጥ እየተፈጠሩ ያሉትን ማህበራዊና ፖለቲካዊ ሁኔታዎች እየተከታተሉ ያሉት በከፍተኛ ትኩረት መሆኑን ገልጸዋል። በሀገሪቱ አንዳንድ አካባቢዎች የእርሻ መሬት ለልማት መመደብን በፈጠረው ውዝግብ ምክንያት የተቃውሞ እንቅስቃሴዎች መከሰታቸውን ተከትሎ የብዙ ህይወት መጥፋቱ ተዘግቧል።

የመንግስትና የግል የንግድ ስራዎች እና የቴሌኮሚኒኬሽን አገልግሎቶች የተቋረጡበት ሁኔታ መፈጠሩን የህብረቱ መግለጫ አመልክተዋል። ዶክተር ላሚኒ ዙማ ለሞቱት ሰዎች ቤተሰቦች ሀዘናቸውን ገልጸዋል። የቆሰሉትም በቶሎ ጤናቸውን እንዲያገኙ ምኞታቸውን ገልጸዋል። ለተቃውሞዎቹ መነሻ የሚሆኑት ማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች ሰላማዊና ዘላቂ መፍትሄ እንዲያገኙ ሀገሪቱ ውስጥ በከፍተኛ ደረጃ መቆጠብና መረጋ

መረጋጋት እንዲሰፍን ጥሪ አድርገዋል። አያይዘውም የአፍሪካ ህብረት ለዲሞክራሲ መርሆች ወሳኝ የሆኑት የህግ የበላይነትና በሰላማዊ መንገድ መሰለፍን መብት እንዲከበር የሚደግፍ መሆኑን የህብረቱ ሊቀመንበር አክለው አረጋግጠዋል። በጋቦን ፕሬዚደንት አሊ ቦንጎ እንደገና መመረጣቸውን በመቃወም ሰልፎች ከተጠሩ ደም አፋሳሽ ግጭቶች ከተካሄዱና

ህንፃዎች በእሳት ከጋዩ በኋላ የዋና ከተማዋ ሊብረቪል ጎዳናዎች ዛሬ እረጭ ብለዋል። በዚያ የሚገኘው ባልደረባችን ኢድሪስ አፋዋል ሁሉ ነገር ዝግ ነው፣ ዳቦ እንኳን ማግኘት አይቻልም ብሏል።

የከተማዋ ነዋሪዎች ወደ ውጪ መውጣት ይፈራሉ። መንገዶች ተዘግተዋል። በመሆኑም በሀገሪቱ የምግብ አቅርቦት ተሽመድምዷል። በተለይ የሕዝቡን ፍራቻ ያባባሰው ከተማዋ ውስጥ የሚካሄደው ዝርፊያው መሆኑ ተዘግቧል።

በጠቅላላው በሀገሪቱ ዙሪያ ከ1 ሺህ በላይ ሰዎች ተይዘው የታሰሩ ሲሆን ከ600 እስከ 800 የሚሆኑት የዋና ከተማዋ ነዋሪዎች መሆናቸውን የሀገር አስተዳደር ሚኒስትሩ አስታውቀዋል። ሶስት ሰዎች መገደላቸውን ያረጋገጡት ባለስልጣን ማንነታቸውን ግን አላስታወቁም፣ ተጨማሪ ማብራሪያም አልሰጡም። ተቃዋሚዎች ትናንት ሀሙስ የብሔራዊ ምክር ቤቱን ጨምሮ በበርካታ የከተማይቱ ህንፃዎች ላይ እሳት የለኮሱ ሲሆን የመንግስቱ

ሁለቱን የዜና ማሰራጫና ጋዜጣ ማደራጃ እንዲሁም ማዘጋጃ ቤቱን ለማንደድ ሙከራ አድርገው ነበር ተብሏል። ይህ ሁሉ እርምጃ ቀድሞ ታስቦበትና በእቅድ የተፈጸመ መሆኑን ያመለክታል ብለን ነው የምናምነው ይላል የሀገር አስተዳደር ሚኒስቴሩ ያወጣው መግለጫ። የጋቦን የቀድሞ ቅኝ ገዢ ፈረንሳይ ደግሞ ሁከቱን አውግዛለች ጣልቃ ግን አልገባም ብላለች።

በዋሽንግተንም ሁሉም ወገኖች ወደ ሰላም መጥተው ወደፊት ውከት እንዳይቀሰቀስ ያደርጉ ዘንድ የውጭ ጉዳይ መስሪያ ቤቱ ጥሪ አስተላልፏል። አሜሪካውያን ኤርትራ ውስጥ በሚያደርጓቸው እንቅስቃሴዎች እንዲጠነቀቁ ቀደም ሲል ጥሎት የቆየውን ማስጠንቀቂያ አሁንም ማስቀጠሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት አስታውቋል። በኤርትራ የድንበር አካባቢዎች ለመተንበይ የማይቻል የጸጥታ ሁኔታ በመኖሩና

ባለሥልጣናቷም በሀገር ውስጥ የሚደረጉ እንቅስቃሴዎችን በመገደባቸው የዩናይትድ ስቴትስ ዜጎች ወደ ኤርትራ መጓዝ ያለውን የአደጋ ስጋቶች ማስጠንቀቂያ ማስቀጠሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ነሐሴ 26 2008 ዓ ም ባወጣው ማስታወቂያ ገልጿል። የዩናይትድ ስቴትስን መንግሥት ጨምሮ ሁሉም የውጭ ዜጎች ከዋና ከተማይቱ አስመራ ውጪ ለመጓዝ ፍቃድ ማግኘት እንዳለባቸው ይኸው የጉዞ ማስጠንቀቂያ

አስታውሷል። ይህ ሁኔታም የዩናይትድ ስቴትስ ኤምባሲ ከአስመራ ውጭ የቆንስላም ይሁን የአጣዳፊ ሁኔታ አገልግሎቶችን የመስጠት አቅሙን የሚገድበው እንደሚገድበው የውጭ ጉዳይ መስሪያ ቤቱ አመልክቷል። ይህ የትናንቱ የጉዞ ማስጠንቀቂያ ሚያዚያ 6 2007 ዓ ም ወጥቶ የነበረውን የሚተካ መሆኑም ተገልጿል። ወደ ሁሉም የድንበር አካባቢዎች አትሂዱ ይላል ማስጠንቀቂያው።

ባለፈው ሰኔ 2008 ዓ.ም በኢትዮጵያና በኤርትራ ድንበር ላይ በተካሄደው ውጊያ ብዙ ሕይወት መጥፋቱ ሪፖርት መደረጉን የጠቆመው የትናንቱ ማስጠንቀቂያ ከጎረቤቶቿ ከጅቡቲና ከኢትዮጵያ ጋር የቀጠለው የኤርትራ የፖለቲካና ወታደራዊ ፍጥጫ ግጭት ሊያስገረሽ የመቻሉን ስጋት እንደሚደቅን አሳስበዋል።

ባሉት የስጋት ሁኔታዎች ምክንያትም ከሱዳን ጋር ወዳሉ የድንበር አካባቢዎችም ከመጓዝ መቆጠብ እንደሚያስፈልግ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መክሯል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሃንግዡ የተባለችው ታሪካዊት የቻይና ከተማ

በዚህ ሳምንት ማብቂያ ላይ ጂ ሀያ ተብሎ የሚታወቀው የሀያዎቹ አገሮች ቡድን የመሪዎች ጉባኤን ስለምታስተናግድ ከተማቸው ትኩረት በማግኘቷ ነዋሪዎቿ ደስ ብሏቸዋል። ይሁን እንጂ ለወራት ያህል ዝግጅት በማድረግና

የጸጥታ ጥበቃን በማጠናከር በመክረማቸው ቶሎ በተገላገልን እያሉ መሆኑን የቪኦኤው ቢል ኢዲ ከቤዥንግ በላከው ዘገባ ጠቅሷል። አዳነች ፍሳሀይ ታቀርባለች። አንዡ ከተማ ከባድ የጸጥታ ጥበቃ እየተደረገባት ነው። በብዙ ሺህ የሚቆጠሩ ፖሊሶችና በጎ ፈቃደኛ ወጣቶች መንገዶችን እየጠበቁ ነው። የቻይና ህብረተሰብ ከባድ ቁጥጥር ስለሚደረግበትና ጉባኤውን የማስተናገዱ ጉዳይ ለቻይና ትልቅ ነገር በመሆኑ

የንግድ ተቋማት ተዘግተዋል። ከከተማይቱ ዘጠኝ ሚሊዮን ህዝብ አብዛኞቹ እንዲወጡ ተደርጓል። መንግስት ለሰራተኞች የደሞዝ ክፍያ ያለበት የሰባት ቀናት የእረፍት ጊዜ ሰጥቷቸዋል። ያም ሲባል ሰዎች አላማረሩም ማለት አይደለም። ዋንግ የተባሉ የኮምፒውተር ቴክኖሎጂ ሰራተኛ ምሬታቸውን ሲገልጹ ጥሩም መጥፎም ገጽታ አለው። ጉባኤው ሃንግጁ ከተማ ውስጥ በመደረጉ ደስተኞች ነን። ይሁንና

መንገላታትም አለበት። አንዳንዶቹ እርምጃዎች ከባድ ናቸው። አንዳንድ ያልታወቁ ሴራዎችም ይኖራሉ ብለዋል። አደም ለብን በከተማይቱ ሶስት ምግብ ቤቶች አሏቸው። ሁለቱ ምግብ ቤቶች ታዲያ በጉባኤው ምክንያት ተዘግተዋል። ካለፉት ስድስት ወራት ወዲህ ትርምስ የበዛበት ሁኔታ ያለ ቢሆንም በጸጥታ ባለሥልጣኖች ላይ ያለው ኃላፊነት ከባድ መሆኑን እንደሚረዱ ሳይገልጹ አላለፉም። ከከተማይቱ ያልወጡት ነዋሪዎች ደግሞ አብዛኞቹ ሱቆች ስለተዘጉ

ከቤት ላለመውጣት ይገደዳሉ። የጸጥታ ኃይሎችም ቢሆኑ የተወሰነ የምግብ አይነት ብቻ እያገኘ ነው በማለት ሲያማርሩ ተሰምተዋል። በመጨረሻም የኡዝቤክስታን ፕሬዚዳንት ኢስላም ካሪሞቭ፣ የቱርክ ጠቅላይ ሚኒስትር ቢናሊ ዮልዲሪም እንደሚሉት ከዚህ ዓለም በሞት ተለይተዋል። የኡዝቤክ መንግስት ግን ፕሬዚዳንቱ በጠና ታመሙ እንጂ አላረፉም እያለ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።

ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው።

ኢህአዴግ የዘላቂ ወዳጅ ሊሆናቸው እንደማይችል ነገሮችን ሁሉ እያወሳሰበ በቀጠናው ያለ አደገኛ ቡድን መሆኑን እንዲገነዘቡት፣ የኢትዮጵያም ሆነ የቀጠናው ሰላምና መረጋጋት የሚመጣው በኢትዮጵያ ሕዝብ ጨዋነት ለዓለም ሰላም ባላቸው አስተዋጽኦ በመሆኑ በቀጠናው ያለው መረጋጋት ከዛ የመጣ እንጂ ኢህአዴግ እንደውም ሴራና ተንኮሎችን እየሰራ በግጭት ውስጥ ለመኖር የሚፈልግ ነው። ይሄ ደግሞ አደገኛ ነገር ነው።

የሰማያዊ ፓርቲ ሊቀመንበር አቶ ይልቃልጌትነት ናቸው የሰማችኋቸው። የአሜሪካ ጉዟቸውን አስመልክተው ከተናገሩትና ኢህአደግ በአሜሪካ ዘንድ ያለውን ገጽታ ካስረዱበት ውይይት የተወሰደ ነው የሰማችሁት። በሁለተኛው አጋማሽ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

በአማራ ክልል የተለያዩ ከተሞች ውጥረት መቀጠሉን፣ ክልሉ በወታደሮች ቁጥጥር ስር መዋሉንና ከሰኞ ጀምሮ እስከ ትናንት ሐሙስ ድረስ ምን ያህል ሕይወት እንደጠፋ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደታሰረ፣ ምን ያህል ንብረትስ እንደወደመ የተጣራ መረጃ ለማግኘት

ሁኔታዎች ዝግ እንደሆኑበት መኢአድ አስታውቋል። አረና ትግራይ በበኩሉ የትግራይ ህዝብ ያለበትን ሁኔታ ባለመረዳት በአማራ ክልልና በኦሮሚያ እየተገደሉ ለሚገኙ ወገኖች አጋርነት አላሳያችሁም በሚል የትግራይ ተወላጆች ላይ ጫና ማሳደር፣ ንብረት ማቃጠል ና ማሳደድ እንዳለ የህዝብ ግንኙነት ኃላፊው ተናግረዋል። በአማራ ክልል በወገራ በመተማ በደባርቅ የሚገኙ ነዋሪዎች ውጥረቱ መቀጠሉንና ሰዎች እየተገደሉ መሆኑ

መሆኑን ይናገራሉ። የአማራ ክልል መንግስት ነገሮችን ለማረጋጋት ከህብረተሰቡ ጋር ውይይት እያደረገ መሆኑን ገልጿል። ጎንደር ላይ የተደረገ ውይይት ባለመግባባት እንደተበተነ የገለጹ አንድ ጎንደር ላይ የሚገኙ የሃይማኖት አባት ልጆቻችን እየተገደሉ ነገር ተረጋግቷል እንድንል እየተጠየቅን ነው ሲሉ ለቪኦኤ ተናግረዋል። ጽዮን ግርማ የተለያዩ ወገኖችን በማነጋገር ያጠናቀረችው ዘገባ ቀጥሎ ይቀርባል።

በዛሬ ዕለትና ሰሞኑን በክልሉ ስለተፈጠረው ሁኔታ ያነጋገርናቸው ነዋሪዎች፣ የፓርቲ አመራሮችና የሃይማኖት አባት ተቃውሞ አመጽና ግጭት ከእለት ወደ እለት እየተባባሰ መሄዱን፣ የሞቱ ሰዎች ቁጥር ምን ያህል እንደሆነ ለማረጋገጥ አስቸጋሪ ሁኔታ መፈጠሩን፣ ነገር ግን ሰዎች በታጣቂዎች እየተገደሉ መሆኑን ይናገራሉ። የመላው ኢትዮጵያ አንድነት ድርጅት ፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ፓርቲያቸው መረጃን በማሰባሰብ በኩል ከፍተኛ

ችግር እንደገጠመው ይናገራሉ። እሺ ደብረ ታቦር አምስት ሰው ሞቷል፣ ሶስት ሰው ቆስል የሚል መረጃ ደርሶናል። በትክክል ለማረጋገጥ ውዳውም መድረየት ባጠምዶ ኃይሎች ስለተከበበና ይህን ወደ ቦታው እንዳይጠጋ ስለተከለከለ ከአስራ ሁለት ወረዳ የታሳሪ ቤተሰቦች ወደ ከተማው ገብተው አስከሬን በመጠየቅ ላይ ናቸው። እስካሁን የሶስት ታሳሪዎች አስከሬን ለቤተሰብ ተሰጥቷል።

አካባቢው ከፍተኛና ጥብቅ ቁጥጥር እየተደረገበት ስለሆነ እዚህ በላይ የመረጃ ምንጫችን ማጣራት አይቻልም። ያው ሙከራችንን እንቀጥላለን። ቀደማ ላይ በርካታ ሰው ወደ ሱዳን ስለመሰደዱ ተነግሮናል። ምን ያህል ሰው እንደ ሞተና እንደ ቆሰለ ማወቅ አይቻልም። ሆኖም አምስት ሰው እንደሞተ፣ ሶስት እንደ ቆሰለ ይነገራል እንጂ

የሟቾችም ሆነ የተጎጆች ቁጥር ከዚህ ሊለጥ ስለሚችል አሁንም የማጣራት ተግባር እንዲቀጥል ነው ያደረግ ነው። እሺ አምባ ጊዮርጊስ ላይ የስልክ ግንኙነት ሙሉ ቀን የለምን፣ ወንበር የትራንስፖርት እንቅስቃሴ እስከ ትክል ድንጋይ ድረስ ብቻ አለ። ከትክል ድንጋይ ወደታች አይወርጥም። ከዚያ ውጭ መደበኛ ትራንስፖርት ግን እንደሌለ ና ያው በአድማ እንደቀጠሉ ነው። ይህ ከጋይንት ማለት ከወሎ ተነሶ ማለት ነው። በጋይንት ወረታ መስመር እስከ ባህር ዳር ያለው ማለት ነው

ከትናንት ጀምሮ በፌዴራል ወታደሮች ተጠቅ ቁጥጥር ለትራንስፖርት ክፍት መሆኑን መረጃው አለን። የቤት ውስጥ አመፁ ግን አሁንም እንደቀጠለ ነው። የአመት ጋይንትን፣ እስቴን፣ አዲስ ዘመንን፣ ወረታን፣ ጥብናትንም የሚያጠቃልል የቤት ውስጥ አመፅ ነው ያለው። ባህር ዳር መጠነኛ ትራንስፖርት እንቅስቃሴ አለ። ከዚህ ውጭ ግን የስራ ማቆም አድማ አሁንም የቤት ውስጥ ማለት ነው እንደቀጠለ ነው። ደብረ ማርቆስ

አድማው እንደቀጠለ ነው። ትራንስፖርት ሙሉ በሙሉ ቆሟል። አገልግሎት ሰጭ ተቋማት ሆቴል፣ ንግድ ቤት የመሳሰሉ በአጠቃላይ ምንም ስራ አይሰሩም። የመንግስት መስሪያ ቤት ሰራተኞች በስራ ገበታቸው ላይ አልገቡም። ግን በከተማዋ የባጃጅ እንቅስቃሴ አለ። ከዛ ውጭ አሁንም እንደቆመ ነው። ኮቶበር ስራ ተጀምሯል። ያው አድማዋ ቁመን ቆሟል እና ያው የመንግስት ስራም ሌሎች ሌሎች እንቅስቃሴዎችም ተጀምረዋል።

ዳግኒ በርካታ ሰው እየታሰረ ነው። ታጣቂዎች እያስገደዱ ወደ ስራ ህዝብ እንድገባ እያደረጉት ነው። በተለያ የስራ እንቅስቃሴ አለ። ም ጠቅላላ በወታደር ቁጥጥር ስር እየሆኑ ነው ክልሉ በአጠቃላይ እና ከፍተኛ የሆነ በውቁ ዋስታ ውጥረት አለ ነው ቦታ

በዛሬ ዕለት በአማራ ክልል በመተማ፣ በደባርቅ፣ በደብረታቦር በአምባ ጊዮርጊስ፣ በባህር ዳር እና በጎንደር ነዋሪዎችን ለማነጋገር ከፍተኛ ጥረት ያደረግን ሲሆን አብዛኞቹ ለደህንነታችን እንሰጋለን በሚል ምንም መረጃ ሊሰጡን ፈቃደኛ አልሆኑም። አንዳንዶቹ ቦታዎች ደግሞ የስልክ አገልግሎት ሊሰራልን አልቻለም። አንዳንዶቹ ደግሞ ስማችንንም ድምፃችንንም ሳንናገር መረጃ ልንሰጣችሁ እንችላለን ሲሉ

አንድ ነዋሪ ግን በወገራ ከተማ ነዋሪ ሆኑና ስማቸውን እንዳይጠቀስ የጠየቁን በዛሬ ዕለት ስላለው ሁኔታ ይህም ብለዋል። ህዝብ እየተጨፈጨፈ ነው ያለው፣ ወገራ እዛው አምባጊዮርጊስ አካባቢ የሰባት አመት ህፃን ሳይቀር ህፃናቶች ሁሉ የተጨፈጨፉት ብዙ ሰው ነው የሞተው። ህዝቡ ተፈናቅሎ ነው። ከከተማ ውስጥ ወንድ የሆነ በሙሉ ወጥቷል። አሁን አቅሜ የሌላቸውና ሴቶች ነው አንዳጊ ወሪ ፈረዳ የቀሩ እንጂ

ሌላው ወደ ገጠር ወጥቷል። ዛሬም ደግሞ ሽንፍ አካባቢ፣ ቋር አካባቢ ትናንት መከላከያ ሄዱ አራት ሰው ገሏል። እኔ ያለሁበት አካባቢ ግን በቃ መከላከያ ቀጥታ ወደ ሰው ሴፍ ሲወጥቃየ በስናይፐር ነው እያነጣጠረ ሰው የሚገሉ ያለ

ተቃዋሚው ሕዝብ የቢራ ጠርሙስ እንደሰበረ በተነገረበት አካባቢ የአምባ ጎርጊስ የሰባት ዓመት ልጅና ሴቶች የሚገኙበት የስድስት ሰው ህይወት እንዳለፈ የእነርሱም የቀብር ስነ በትናንትና ሁለት መፈጸሙን እኚ ነዋሪ ተናግረዋል። ጥቃት ከፈተብን ያሉትን የመከላከያ ኃይልም እንዲህ ይገልጹታል። በየቤት ሁሉ ነው በቃ ያነ የቢራ ጠርሙስ ስለተሰበረ ያነን ሴ በማድ የተላሰው መከላከያ ቋንቋ አይሰማም። ምን እንደሆነ አይታወቅም። በመልክ ስታያቸው በጣም ጥቁር ናቸው

ከፊታቸው የሆነ ምልክት አላቸው። በአንቷ የሚባል ነገር አይተሙም። ዝም እንድመረዝ መምታት ነው። አይጠይቁም። ይሉን ሱሪ የለበሰ በአጠቃላይ ውጭ ላይ የተገኘ መመታት ነው። ሌላው እንዲሁ ስሙን እንዳይጠቀስ የጠየቀ የደባርቅ ከተማ ነዋሪ የደባርቅን ሁኔታ ያስረዳል። ደባርቅ ዛሬ ትንሽ የተረጋጋለ፣ ያው ግን ያው ብዙ ምንሻዎች የገቡ እየተኮሱ ወጣቶችን ያስፈራሩ እንዳለ ነው። መጀመሪያ ቀን እንትን ነበረ መኪና ጭኖ ሲሄድ

የጠቡ መነሻ ወጣቶች አስቆመውት ከዛ በኋላ መኪናውን ሲያቃጥሉ ትንሻዎች ሰው ተኩሰው ገደሉ። ከዛ በኋላ ያን ቀብረው በሁለተኛው ቀን መጠው የምንሻ ቤት ምናምን አቃጠሉ፣ ያኔም ገደሉ። ከዛም በኋላ አጋዚ ምናምን ተለቀቀ። በቃ እስከ በረሃ ድረስ ምናምን አስወጥቷቸዋል። ወጣት በብዛት የለም ከተማ በዚህ ሶስት ቀን አምስት የሞተ የቆሰለ ከአስር በበላይ ምናምን ያየት ከአስር በላይ የቆሰለ ና ራሳችን የቀበር ናቸው። አስር ወጣቶች ሙተዋል።

그랬으면, 그니까, 마치 저, 저, 이, 이, 이, 이,

በመተማ ከተማ ከትላንት በስቲያ ና ትናንት በተፈጠረ ግጭት የትግራይ ተወላጆች ላይ የተነጣጠረ ጥቃት መፈጸሙን ንብረት መቃጠሉን ና ነዋሪዎች ከነበሩበት ሸሽተው ሱዳን መግባታቸውን የአረና ትግራይ ሕዝብ ግንኙነት ኃላፊ አቶ አንዶምን ጠቅሰን መዘገባችን ይታወሳል። አቶ አንዶም ገብረስላሴ ዛሬ ከትናንትናው የተለየ መረጃ እንዳልደረሳቸው ገልጸው መንግስት የሁሉንም ዜጎቹን ደህንነት እኩል የመጠበቅ ኃላፊነት አለበት ብለዋል።

አሁን ምንድን ነው? መጀመሪያ ንብረት ማቃጠል፣ ቤቶች ማቃጠል፣ ሰዎች መግደል አለ። ይሄ ነገር ለመከላከልም በጣም በጥንቃቄ መከናወን አለበት ብለን እናምናለን። ምክንያቱም ሕጻናት፣ ሴቶች እና ሌሎች ሊጎዱ ይችላሉ እና በጣም ጥንቃቄ በተሞላበት የዜጎችን ድህነት ማስጠበቅ ይጠበቃልና ይሄ ነገር በጥንቃቄ መፈታት አለበት የሚል እምነት አለን።

በተለያየ መልኩ የተለያየ ቅስቀሳዎች እንዳሉ የገለጹት አቶ አንዶም እንዲህ ያለ ቅስቀሳ የሚያካሂዱት የትግራይ ሕዝብን ካለመረዳት ነው ይላሉ። አሁን በጣም ዘረኛ የሆነ ቅስቀሳዎች አሉ። በዋናነት ምስ ናቸው ኢህአዴግ በህወሀት ተጽዕኖ ላይ ነው ያለው የሚል እምነት አለው። ከዛ ቀጥሎ ደግሞ ህወሀት የትግራይ ሕዝብ ድጋፍ አለው የሚል እምነት አላቸው። ይሄ እምነትም ወዴት እየሄደ ነው? የትግራይ ሕዝብ አፈናውን

አልመረዳት አለ ለምን አውሮን አይቆሙም የሚል እንትን አለ እና በዛ ላይ ተመርኩዞ ህወሀት ለማዳከም የትግራይ ህዝብ ማዳከም አለብን የሚል እስቅሳዎች አሉ። የማይነሳው ተጠቃሚ ስለሆነ ነው የሚል ግምት አለ። ግን ይሄ ከግንዛቤ ማነስ የመነጨ ይመስለኛል። በተለይ በያዝነው ዓመት እንባስኒት ወረዳ የህዝብ ሰርፍ ነበረ። በመቀሌ የአራት ቀን

የባጃጆች አድማ ነበር። በተለያዩ መንገዶች የትግራይ ህዝብም ተቃውሞ እየገለጸ ነው። ግን ስለተመቸው ነው እንደኛ ወጥቶ በአደባባይ በአንዴ ሆ ብሎ የማይቃውሙም የሚል ግንዛቤ ነው ወደዚህ እየገፋቸው ያለ ነው። የትግራይ ህዝብ ህወሀት በትግራይ በትግራይ ህዝብ ድጋፍ ነው የተመሰረተው። ለድል የበቃውም የትግራይ ህዝብ ድጋፍ እያገኘ ነው። ይሄን ጠንቅቆ ያውቃል። ግን ወደ መንግስትነት ከተሸጋገረ በኋላ

በትግራይ ህዝብ እንደ ማንኛውም ኢትዮጵያዊ ከልማት፣ ከፍትህ፣ ከመልካም አስተዳደር ተጠቃሚነት አግሎ ማለት ምንም ተጠቃሚ አልሆነም። የህወሀት ግን ከትግራይ ያለው ድጋፍ ካጣ የኢትዮጵያም በተመሳሳይ መልኩ በአጭር ጊዜ ከስልጣኑ እንዲወርድ እንደሚችል ያውቃልና የተለየ አፈና ነው ያለው በትግራይ

የተለየ አፈና አለ። የተለየ ጭቆና አለ። በተለይ በኔትወርክ የተሳሰረ እንዲደኸይ ተደርጓል ይተደርጓል በእርዳታ እህል ተይዞ ነው ንጎ ያለው እና በዛ ምክንያት ነው የህወሀት እንደ መንግስት ትግራይ ህዝብ ድጋፍ ካጣ ከሄዳ ኢትዮጵያም

ሊያጣ ይችላል። ስልጣን ይለቅ ይችላለሁ በሚል ምክንያት ከሌላው የኢትዮጵያ ክፍል በተለየ ጭቆና ስለዘረጋበት ነው። የመያድ ዋና ጸሐፊ አቶ አዳነ ጥላሁን በመተማ ያለውን ሁኔታ አጣርተው እንደሆነም ጠይቂያቸው ነበር። አሁን በትግራይ ተወላጆች ላይ ያነጣጠረ ነው የሚለው በተለይ የኢህአዴግ በፖለቲካ ሁኔታ ሊጠቀሙበት ያለ እንጂ በትክክል ትግራይ ተወላጆች ላይ ያተኮረ አይደለም።

ሆኖም ግን የተወሰኑ ወጣቶች የትግራይ ተወላጆችን ቤት መደብደባቸውን አንዳንድ አካባቢ ነት ማድረሳቸውን አምነውልናል። ግን ይሄ ሆን ተብሎ የተሰራ ሳይሆን በግብታዊነት የተሰራ እንትን ነው። ህዝቡ ላይ ይህ ችግር የለበትም። እንዳውም እየጠበቀ ያለው እነዚህ ወጣቶች በሚወስዱት እርምጃ ላይ አማራው ከትግራዩ ትግራዩ ከእንትኑ ራሱን እያደረገ ስለመሆኑ እንጂ ሆን ተብሎ ወደ ቦሳንትን ለማምራት ተብሎ የተደረገ ግጭት አለመሆኑ በትክክል አረጋግጠናል።

ባለፈውም እንዳስተላለፍኩት እንደ ድርጅታችንም በምንም በአምር የጎሳ ግጭት ድርጅታችን አይደግፍም። እንዲሁም አሁንም በግሌ በመያርሱ ማስተላልፋለሁም በርካታ የትግራይ ተወላጆች በኢህአዴግ ጫማ እየተረገጡ ያሉ ከሌሎቹ ክልሎች ባልተናነሰ እንዲያውም በበለጠ ከፍተኛ የሆነ ጭቆናና

ረገጣ የሚደረግባቸው የመብት ጥያቄን መጠይቅ የማይችሉ በርካታ የትግራይ ተወላጆች ወንድሞቻችን፣ አጋሮቻችን፣ እናቶቻችን እንደዚሁም አባቶቻችን ስላሉ አሁንም ቢሆን ይህ አጉል ጅምር እንድቆም በነያርስም እኔ ጥሪ አስተላልፋለሁኝ። ከዚያም አልፎ ተርፎ ደግሞ በተለይም በከፍተኛ ደረጃ ላይ ደባ ከሚፈጽሙ እና በስልጣን ላይ ከሚገኙ የቲፒኤልኤፍ ሰዎች ውስጥ የሚገኙ የትግራይ ተወላጅ ከጎኑ እንደምንቆም ይህንንም አስተላልፋለሁኝ።

የሁለቱም ፓርቲ ተወካዮች እንዲህ ያሉ ብሔር ተኮር የሆኑ ጥቃቶች በኢትዮጵያ ምድር መፈጸም እንደሌለባቸው ገልጸው ለዚህም ዋናውን ኃላፊነት መውሰድ ያለበት መንግስት ነው ይላሉ። ህዝቡም በእንዲህ ያሉ ግጭቶች እርስ በርስ ከመጠቃቃት እንዲቆጠብ ይመክራሉ። በጉዳዩ ላይ የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ጠይቄያቸው ነበር።

እንግዲህ በክልሉ በአጠቃላይ በተለይም በትግራይና በአማራ ብሔር ተወላጆች መካከል ያለውን ግንኙነት ታሪካዊ ግንኙነትና ትስስር ማንም የሚያውቀው ነው። በባህልም በወግም አብሮ በመኖርም የቆየ ትስስር አለ፣ አንድነት አለ። በባህልም በወግም የሚቀራረብ ግንኙነት ነው ያላቸው

ይሄንን አሁን የደረስንበትን ሰዓትን ለማምጣት ወደ ሰላማዊ ሁኔታ ለማምጣት በአጠቃላይ ከፍተኛ ዋጋ የከፈሉ ሕዝቦች ናቸው። ይሄንን ትስስር ለማላላት ግጭት ለመፍጠር የተለያዩ ስራዎች ይሰራሉ። እነዚህ እንቅስቃሴዎች ዋጋም አስከፍለዋል አልፎ አልፎ። ነገር ግን እነዚህ የህዝብ አይደሉም፣ የሁለቱም ሕዝቦች ተግባራትም

አስተሳሰቦችም አይደለም። በመተማም ቢሆን እነዚህ ችግሮች የተከሰቱ መሆኑን መረጃዋለን። ነገር ግን በሁለቱ ወገኖች መካከል በሁለቱ ህዝቦች መካከል የቆየው ትስስርና አንድነት ስላለ በዛ አካባቢ የሚኖረውን ህዝብ የመተማን ህዝብ አጠቃላይ የጸጥታና የጸጥታ መዋቅሩም ቢሆን ገብቶ ሰላምን ለማድረጋጋት ያደረገው እንቅስቃሴ በየትኛውም ወገን እዛ አካባቢ የፈጠረው ድባብ ጥሩ እንደሆነ

አሁንም ቢሆን በሰዎቹ የተፈናቀሉ ሰዎች አሉ። እነዚህ ሰዎች እንዲመለሱ የአካባቢው አመራርም የአካባቢው ሽማግሌዎችም ህብረተሰቡም እየሰራ እንደሆነ፣ የጸጥታ መዋቅሩም ይሄንን ገብቶ እያረጋጋና እየሰራ እንደሆነ ነው የምናውቀው። ይሄንን በተሳካ ሁኔታ በመስራትና የነበረው የሁለቱ ህዝቦች ግንኙነት እንዳይበላሽም በማንኛውም የሀገራችን ክፍል ዜጎች ሰርተው እንዲኖሩ ልክ

ሁሉ ቦታ ቤታቸው ሆነው እንዲኖሩ የማድረግ ለህዝብ ትስስር የማጠናከር ስራ ችግር በተፈጠረበት ጊዜ ብቻ ሳይሆን ከአሁን ቀደምም እንደሚሰራው እዛ አካባቢም ይሄ እየተሰራ ነው። ህብረተሰቡም አይደግፈውም፣ መንግስትም ይሄን ጉዳይ አይደግፈውም። በዚህም ምክንያት ችግር የገጠማቸው ሰዎች ተረጋግተው ወደ አካባቢው እንዲመለሱ፣ ይሄን ለማድረግ ደግሞ እዛ አካባቢ ያለ የተፈጠረን ችግር የማረጋጋት ስራ እየተሰራ ነው ያለው።

አቶ ንጉሱ ጥላሁንን በአማራ ክልል የተለያዩ ከተሞች ጸጉረ ልውጥ የሆኑ ታጣቂዎችን ጨምሮ በአይነቱ የተለየ መሳሪያና ሄሊኮፕተር በርካታ ታጣቂዎች መኖራቸውን በአጠቃላይ ክልሉ በወታደር ቁጥጥር ስር መዋሉን ከሰኞ ጀምሮ ያነጋገርናቸው ነዋሪዎች ሲጠቅሙ።

የነበረውን ጠቅሼ እንዲሁም የተለያዩ ፎቶግራፎች የሰዎች መገደላቸውን እንደሚያሳዩ ጠቁሜ ጠይቄያቸው ነበር። በአሁኑ ሰዓትም ክልሉ በወታደር ቁጥጥር ስር ነው የሚለውን ጥያቄ አቅርቤላቸው ነበር። ከሰራዊት እንቅስቃሴ አኳያ ሰራዊቱ የሚንቀሳቀሰው የሀገራችን ሰራዊት በአይነቱ ይሁን በመጠኑ የሚንቀሳቀሰው ህብረተሰቡን በሰላማዊ

ኑሮውና በህይወቱ ላይ በሀብቱ በንብረቱ ላይ ጥቃት እንዳይደርስ ስጋት እንዳያድር እንዳያድርበት ለማድረግ ነው። የእኛ ሰራዊት አይደለም ከአብራኩ የወለደውን ህዝብ ቀርቶ በሌሎች አጎራባች አገሮችም ሰላም ለማስከበር የነበረውን ስምሪት ሁላችንም የምናውቀው ነው። ስለዚህ የሰላም ሰራዊት ነውና የህብረተሰቡን ሰላም ለማስጠበቅ

የህብረተሰቡ ንብረት፣ ሀብት፣ ህይወት እየጠፋ እየወደመ ከተሞቻችን ወደፊት መራመድ ሲገባቸው ወደ ኋላ እንዲመለሱ እየተደረገ እየተሰራ ይሄንን የማያስጠብቅና ይሄንን የማይጠብቅ መንግስት በ በፍጹም መንግስት ሊሆን ስለማይችል የህገ መንግስታዊ ስርዓቱን የመጠበቅ ኃላፊነት ስላለበትም ሰራዊታችን

ህብረተሰቡ ባለበት ሁኔታ ባለው መረጃና እንቅስቃሴ ከ ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል።

አቶ ንጉሱ አክለው በአሁኑ ጊዜ ግጭት መፈጠሩን፣ የሰው ህይወት እየጠፋ መሆኑን፣ ንብረት መውደሙን፣ ጉዳቶች እየደረሱ መሆኑን አምነው ከህዝብ ጋር ውይይት እየተደረገ ችግሩን ለመፍታት እየተሰራ መሆኑን ተናግረዋል። ውይይት እየተካሄደ ነው ከተባሉባቸው አካባቢዎች አንዱ ጎንደር ከተማ ሲሆን በዚህ ስብሰባ ላይ እንደተገኙ የተናገሩት ቄስ መዝገቡ ስብሰባው ባለመግባባት መጠናቀቁን ገልጸዋል። አሁን መልስ መንግስት መልሷል። እናንተ ደግሞ እዙንም ተቀበሉ የሚል

አጀንዳ ያቀረበልን። ከዚያ ህዝቡ የሃይማኖት አባቶች ተነስተው አሁን በአሁኑ ያለውን ወቅታዊ ችግር መንግስት እያደረሰ ያለውን ነባራዊ ሁኔታ በተለይ የሰው መግደል፣ የደም መፋሰስ ጉዳይ ቤተክርስቲያን በጣም በዝርዝር አቀረበች። ወጣቶቹ ከቤተክርስቲያን ቅጥረ ግቢ ገብተው እየደበደቧቸው እየጨፈጨፏቸው እንደሆነ ጎንደር ላይ ከሶስት በላይ አብያተ ክርስቲያናት አብየ ዚ ኪዳነእምረት አጣጣሚ ቅዱስ ሚካኤል፣ እልፍኝ ደብረ ጽዋ፣ እልፍኝ ጊዮርጊስ የሚባል

አቡን ቤት ቅዱስ ገብርኤል ቤተ ክርስቲያን ላይ ወጣቱን የፌዴራል ፖሊስ ገብቶ በሚጨፈጭፉበት ጊዜ እዛ የሚጸልዩ አዛውንቶች፣ እናቶች፣ ወጣቶች ሳይቀር እየጸለዩ እያለ ከቤተ መቅደስ መግባት የማይገባቸው ስልጣን ማይርጉ የማይገባቸው የፌዴራል ወታደሮች ህዝቡን ገብተው ሲጨፈጭፉ ቤተ ክርስቲያናችን ላይ ይህ ሲደረግ ቤተ ክርስቲያናችን ረብሳ ብናለች፣ ተደፍራ ብናለች። በዚህ እጅግ በጣም አፍረናል የሚል ሀሳብ አቀረቡ።

ከዚህ ባሻገር አልፎ ደግሞ ብአዴንን በተመለከተ ሊቃውንት መጻሕፍትን እየጠቀሱ ብአዴን የአማራውን ህዝብ ሊወክል አይችልም፣ በዘር ቢጣራ የብአዴን ሰዎች ትክክለኛ የአማራው የዘር ሀረግ የላቸውም፣ የትግራይ ሰዎች በብአዴን ውስጥ ስለገቡ የአማራውን ህዝብ ሮሮ እና ለቅሶ በትክክል ሊያዩት አይችሉም

ለሚለው መጻሕፍትን ቅዱሳት መጻሕፍትን በመጥቀስ በሚገባ ተነገራቸው። ብአዴን የበታችነው ወሰኑን አሳልፎ የሰጠ የአማራውን ህዝብ ለመበደል በህወሀት ተጠጥፎ የተሰራ የህወሀት ምሳሌ በመሆኑ የህዝቡን ጥያቄ ልትመልሱልን አትችሉም፣ ጊዜ መልሰው እናንተ አትመልሱትም የሚል መልስ ተሰጥቶ እንደዚህ የሚህን መሰል ነገሮች ከ

ተሰብሳቢ ተነግሯቸዋል። በመጨረሻም እነሱ ለማግባባት ሲሞክሩ ህዝቡ ስብሰባው መረጅ ማለት ነው። አባቶች አቶ ንጉሱ ስብሰባው በትናንትና ዕለት በሰላም መጠናቀቁን ገልጸው በዛሬ ዕለት መረጃ እንደማይኖራቸው ተናግረው ትናንት በሰላም ተጠናቆ ዛሬ ላይጠናቀቅ የሚችልበት ምክንያት የለም ብለዋል።

የምሽቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የሰብአዊ መብቶች ጉባኤ ሰመጉ የህዝብ ሰላማዊ ሰልፍ የማድረግ ዲሞክራሲያዊ መብት እንዲከበር አላስፈላጊ ያላቸው የመንግሥት የጸጥታ ኃይሎች እርምጃዎችን በአስቸኳይ እንዲቆሙ ዛሬ ጠይቋል።

በሰብአዊ መብቶች ተሟጋቾች ላይ እየተካሄደ እንደሚገኝ የገለጸው ማሸማቀቅ ወከባና ስራት እንዲቆምም ሰመጉ አሳስቧል። የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት የሕዝብ ግንኙነት ዳይሬክተር ግን ሰላማዊ ሰልፎቹ ሰላማዊ አይደሉም ይላሉ። መለስካቸው አመሀ ከአዲስ አበባ ሙሉን ዘገባ ይዟል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ባወጣቸው መግለጫዎች የሀገሪቱ ህገ መንግሥትና

በፊርማ የተቀበለቻቸውን የአፍሪካና ዓለም አቀፍ የሰብአዊ መብት ድንጋጌዎችን በመጥቀስ ዜጎች በሚያካሂዷቸው የተቃውሞ ሰልፎች ላይ የጸጥታ አካላት ከመጠን ያለፈ ኃይል እንደሚጠቀሙ አመልክቷል። በዚህም ምክንያት በርካቶች ለሞትና ለአካል ጉዳት መዳረጋቸውን ቀደም ሲል ያወጣቸውን መግለጫዎች በማስታወስ ያስገነዝባል። ከቅርብ ሳምንታት ወዲህ

በኦሮሚያ እና በአማራ ክልሎች በተካሄዱ የተቃውሞ ሰልፎች ተመሳሳይ የሰብአዊ መብቶች ጥሰትን በተመለከተ የሰመጉ ምክትል ሊቀመንበር አቶ ቁምላቸው ዳኘ ለቪኦኤ

ማብራሪያ ሰጥተዋል። ከዚህ በፊትም በኦሮሚያ ክልል በተቀሰቀሰው ተቃውሞ የመንግስት ጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀማቸውን በመጥቀስ መግለጫ ማውጣታችን ይታወሳል። ያን ጊዜም ባወጣው መግለጫ ላይ በማጠቃለያው ላይ እንደዚሁ ይህን አይነት ከመጠን ያለፈ የኃይል እርምጃ ከመውሰድ እንዲቆጠቡ ጥሪ ያደርገናል እና በአማራ ክልል ያለውን የኃይል አጠቃቀም በተመለከተ

በምርመራ ላይ ያለ ነገር ነው። በመነሻነት የሚደርሱን መረጃዎች አሉ። አንዳንድ ቦታዎች ላይ ከመጠን ያለፈ ኃይል እርምጃ ወስዷል የሚሉ ግን እነህን ወደፊት በምርመራ የምናጣራቸውና ይፋ የምናደርጋቸው ናቸው። ሰመጉ ትናንት ያሰራጨው የጽሁፍ መግለጫ እንደሚለው ከዚህ ቀደም በወጡት መግለጫዎች ላይ የፀጥታ ኃይሎች ከመጠን ያለፈ ኃይል በመጠቀም በዜጎች ላይ የሚያደርሱትን የመብት ጥሰት እንዲያቆሙ ለመንግስት ጥሪ ማቅረቡን ያስታውሳል።

እንደ መግለጫው አባባል መንግስት ለተፈጸመው የሰብአዊ መብት ጥሰት ተጠያቂ የሆኑትን አካላት ለፍርድ አላቀረበም፣ ተጎጂዎቹንም እንዲክስ ሰመጉ ላቀረበው ጥሪ ከመንግስቱ ወገን ተጨባጭ እርምጃ የለም ብሏል። የሰመጉ ምክትል ሊቀመንበር አቶ ቁምላቸው ዳኘ ከመጠን ያለፈ የኃይል እርምጃ ከህግ አኳያ ምን ማለት እንደሆነና የመንግስት የጸጥታ ኃይሎችን በዚህ ረገድ ማድረግ ያለባቸውን አብራርተዋል።

ዜጎች የተቃውሞ ሰልፍ የሚያደርጉበት ጊዜ የጸጥታ ኃይሎቹ ስራ ጥበቃ ማድረግ ነው። በሰላማዊ ሰልፈኞቹ ላይ በሌሎች ወገኖቹ ላይም ጉዳት እንዳይደርስ ጥበቃ ማድረግ ነው፣ መበተን አይደለም። ሰልፉን መበተን አይደለም የነሱ ስራ። ይሄ መሰረታዊ ነገር መታወቅ ያለበት ነገር ነው። በህገ መንግስቱም ቢሆን ሰላማዊ ሰልፍ የማድረግና ሃሳብን በነጻነት የመግለጽ የተረጋገጠ ነገር ነው። ማሳወቅ ነው እንጂ ፈቃድ መጠየቅ

አያስፈልግም። ሰላማዊ ሰልፍን በተመለከተው የወጣው ቀደም ሲል የወጣው አዋጅም እንደሚያመለክተው። ነገር ግን ሳያሳውቁ እንኳ አድርገው ቢሆን ሰላማዊ ሰልፍ አድርገው ቢሆን እንዳልኩት የዜጎችን ህገ መንግስታዊ መብት ማክበር ስለሚገባ የማሳወቁም ዓላማ በቂ ጥበቃ መደረጉን ለዜጎችም ለሌሎችም ወገኖች ጥበቃ መደረጉን ለማረጋገጥ ስለሆነ ቢያሳውቁም ባያሳውቁም የመንግስት የጸጥታ ኃይሎች ኃላፊነት ከሰላማዊ ሰልፉ ጋር በተያያዘ ጉዳት እንዳይደርስ ለሰዎቹ ጥበቃ ማድረግ ነው። ሌላው ወገንም ጥበቃ ማድረግ ነው።

ሰላማዊ ሰልፈኞቹ በጸጥታ ኃይሎች መበተን የሚገባቸውም በሌላው ሰው መብትና ንብረት ላይ ጉዳት ሲያደርሱ ወይንም የጸጥታ ኃይሎችን ለመጉዳት ሲንቀሳቀሱ እንደሆነ አቶ ቁምላቸው ያስረዳሉ። ሰልፈኞቹን ለመበተን ደግሞ የሞት አደጋ ወይንም የአካል ጉዳት በማያደርሱ ዘዴዎችና መሳሪያዎች ብቻ መሆን እንዳለበትም ያስገነዝባሉ። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ መሐመድ ሰይድ እነዚህ ሰላማዊ ሰልፎች

ሰላማዊ አይደሉም ነው የሚሉት። በሰላማዊ ሰልፍ ስም በሰላማዊ ሰልፍ ሰበብ እነዚህ ሰልፎች ላይ ሲንጸባረቅ የነበረው ቦምብ የማወርወር የጦር መሳሪያ ይዞ ወጥቶ በጸጥታ ኃይሉ ላይ በንጹሐን ዜጎች ላይ በሰላማዊ ሰልፍ ሰበብ የወጡ አካላት

ባልተገባ መልኩ እነዚህ ግለሰቦች በጸጥታ ኃይሉ ላይና በንጹሀን ዜጎች ላይ ቦምብ የሚወረውሩበት፣ ተኩስ የሚከፍቱበት ሁኔታ ነው ያለው። ይሄ እንዴት ሰላማዊ ሰልፍ ልንለው እንችላለን ነው። ስለዚህ በዚህ ረገድ መንግስትና የጸጥታ ኃይሉ የሕዝብን ሰላም የማስጠበቅ ኃላፊነት አለባቸው። በተቻለ መጠን በጥንቃቄ እየተንቀሳቀሱ ያሉበት ሁኔታ ነው ያለው። ምክንያቱም ለዜጎች ኃላፊነት ይሰማቸዋል። የሰመጉ ምክትል ሊቀመንበር እንደገለጹት በድርጅቱ በተወሰነ ስፍራና ጊዜ

በተጠሩ ምርመራዎች እንደ እንደተረጋገጠው አብዛኛዎቹ የተቃውሞ ሰልፎች ሰላማዊ ነበሩ። አያሌ አለም አቀፍ እውቅና ያላቸው የሰብአዊ መብት ተሟጋች ድርጅቶችም አብዛኛዎቹ የተቃውሞ ሰልፎች ሰላማዊ ናቸው ይላሉ። መንግስት ለዚህ ምን ምላሽ እንዳለው ለጠየኳቸው አቶ መሐመድ ሰይድ የሚከተለውን መልሰዋል። እነዚህ በሰብአዊ መብት ስም የሚንቀሳቀሱ ሀይሎች በርቀት ሆነው በተጨባጭ መሬት ላይ እየተፈጸመ ያለውን ትክክለኛውን መረጃ ይዘው ሳይሆን

ከማህበራዊ ሚዲያ በሚያገኟቸው የተሳሳቱ መረጃዎች እንዲሁም የተለያየ ቅሬታ እና የራሳቸው የሆነ ግላዊ የሆነ ሞቲቭ ያላቸው አካላት በሚልኩላቸው መረጃ ተነስተው እነዚህ ሰልፎች ሰላማዊ ነበሩ የሚል ጄኔራል የሆነ ድምዳሜ ላይ የሚደርሱበት ሁኔታ ነው ያለ። ይሄ ግን ስህተት ነው። ሰመጉ ያሰራጨው የጽሁፍ መግለጫ ግን

በሀገሪቱ የተለያዩ አካባቢዎች በሰላማዊ ሰልፍ ተቃውሟቸውን በሚገልጹ ዜጎች ላይ በመንግስት ጸጥታ ኃይሎች ያለአንዳች ተጠያቂነት የሚወሰደው የኃይል እርምጃ የዜጎችን ህይወት ከመቅጠፍና የአካልና የንብረት ጉዳት ከማድረስ አልፎ ለሀገሪቱ ሰላምና ጸጥታ አስጊ የሚሆንበት ደረጃ እንደደረሰ ጠቁሟል። በመጨረሻም መግለጫው የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በገለልተኛ ወገን ተጣርቶ ፈጻሚው አካል በህግ እንዲጠየቅ

ማንኛውም ወገን የህዝቡን ሰላማዊና ህጋዊ ጥያቄዎች የብሔር ጥላቻን፣ የህዝብ ከህዝብ የአንዱን ሃይማኖት ከሌላው ሃይማኖት ለማጋጨትና ወዳልተገባ መንገድ እንዲያመራ ለማድረግ የሚጥሩ አካላት ሁሉ ከዚህ አጥፊ ድርጊታቸው እንዲቆጠቡ የሚሉና ሌሎች ጥሪዎችን አቅርቧል። በተመሳሳይ ሌላ መግለጫም በሰብአዊ መብት ተሟጋቾች ላይ የሚካሄደው ማሸማቀቅ፣ ወከባና እስራት ይቁም ሲል ጥሪ አቅርቧል። ለዚህም መነሻው አራት የሰመጉ አባላት

የደረሰባቸው እስርና አንግልት መሆኑን ተገልጿል። ታስረው የተፈቱትና ሲታሰሩም አላንዳች ህጋዊ ማብራሪያ መያዛቸው የታወቀው አቶ ተስፋዬ ቡራዩ፣ አቶ አበበ ዋቄኔና አቶ ተስፋዬ ታከለ ሲሆኑ እስካሁን በእስር ላይ የሚገኙትና ክስ እንደተመሠረተባቸው የሚነገረው አቶ ቡልቲ ተሰማ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

በሚቀጥለው ዘገባ ደግሞ እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚቴ ጀርመን ዛሬ በርሊን ከተማ ውስጥ የተቃውሞ ሰልፍ አካሂዷል። አዲሱ አበበ የኮሚቴውን ተጠሪ አቶ ስዩም ሀብተ ማርያምን በስልክ አግኝቶ አነጋግሯል። የሰልፉ ዋናው ዓላማ ያው የጀርመን መንግስት በከፍተኛ ደረጃ ከኢትዮጵያ መንግስት ጋር

እና ከፍተኛ የፋይናንስም የባጀትም እንዲሁም የተለያዩ ድጋፎችን ስለሚያደርግ ያለ ነጻነትና ያለ ዲሞክራሲ ደግሞ በአንድ ሀገር ውስጥ ምንም እድገት ማድረግ ስለማይቻል ይሄንን የሚያደርጉትን በጣም ጭፍን የሆነ ቅጥ የለሽ ድጋፍ እንዲመረምሩት ለማድረግ ነው። ዛሬ በጀርመን የኢኮኖሚና የእርዳታ

ትብብር ሚኒስቴር ፊት ለፊት ነው ይሄን ሰልፍ ያደረግነው። ማናገኛችሁ ወይም የሰጣችሁት ማስታወሻ ወረቀት ጥያቄ ነው የሰጠነው ማስታወሻ ከሚኒስትሩ ፊት ለፊት

ሰልፍ ካደረግን በኋላ ከመግቢያው ፊት ለፊት ላይ ኢትዮጵያውያኖች መሬት ላይ በመውደቅ ቀይ ቀለም እንደ ደም ፈሶ ባህር ዳርና ሌላም ቦታ እንደዚሁም በኦሮሚያ ክልል የተገደሉ ሰዎች የተመሳሰለ አይነት ምልክት በመስጠት ነው ሰልፉን ያደረግነው። ከዛም ይሄ ካለቀ በኋላ ኖርማል ደብዳቤ ሳይሆን ባህር ዳር ውስጥ የተከተለ የተገደለችዋን ሴትዮ ፎቶግራፍ በሱ ጀርባ ላይ ነው አጭር መልእክት ጽፈን ለሚኒስትሩ እንዲደርሳቸው

በፕሮቶኮል በኩል ያስገባ ነው። ዛሬ መሬት ላይ የምትወድቁት በኢትዮጵያ ተካሄደ የምትሉትን ድብደባ፣ ግድያ፣ የመብት ረገጣ ለማመልከት ነው

የተገደሉትን ሰዎች ማለት እነዚህ ሰዎች በአብዛኛው በስናይፐር ነው የተገደሉት እና እኛም መሬት ላይ ተኝተን ይሄ ቀይ ቀለም ልክ እንደ ደም ከእኛ የፈሰሰ በሚመስል ሴቶችም ወንዶችም ተኝተን ያው ፎቶግራፉን ለቪኦኤ ልከንላችኋል። ያንን ነው ያስተላልፍ ነው ማለት። እሱን እያየሁ ነበር፣ የወደቁ ሰዎች፣ የታሰሩ ሰዎች፣ ደም የሚፈስ አይነት ምልክት ያለበት እሱ እሱን እያየሁ ነበር። እና ይሄንን ነው ወይ ያሳያችሁት ማለት ነው? ጥያቄ ይህንን ያሳየ ነው። ከእነሱ ምን መልስ አገኛችሁ? መልስ ብዙ ጊዜ ቶሎ አይሰጡም።

ዘመን ፓርላማ የሚከፈተው ሰኞ ነው። አሁን የሚቀጥለው ሰኞ ነው የሚከፈተው። እንግዲህ ከዛ በኋላ ነው ይህን ነገር እንደ ጉዳይ ወስደወት የሚነጋገሩበት። በነገራችን ላይ ወደ ባህር ዳር አካባቢ አደገኛ እንደሆነ በሚመለከት ራሳቸው ጀርመኖች መግለጫ ወጥተዋል። ሰው ወደዛ የሚሄድ ከሆነ ለረፍትም ለምንም እንዲጠነቀቅ። ሰኞ ከሆነ መስሪያ ቤት የሚከፈተው ዛሬ ከዛ ምን መልስ አገኛቸው? መስሪያ ቤቱ ክፍት ነው። ሰኞ የሚከፈተው ፓርላማ ነው የጀርመን ፓርላማ። ተመራጮች የበጋ እረፍታቸውን ጨርሰው አሁን ሰኞ ነው የሚሰበሰቡት። የህዝብ ተመራጮች ማለት ነው። ከዛ ውጭ ግን

የሚኒስቴር መስሪያ ቤቶች ጠቅላላ ክፍት ናቸው። ዛሬ የሄዳችሁበት የሚኒስቴር መስሪያ ቤት ምንም አላናገሯችሁም ወይ ማለቴ ነበር።

ዛሬ የፕሮቶኮል ተወካይ የሚኒስትሩ ወጥተው ተቀብለውናል። መልእክታችንን ኬት ኬት የተሰባሰበ ነው ሰልፈኛው፣ አቶ ስዩም? ሰልፈኞቹ ከዚሁ ከበርሊን አካባቢና ከአንዳንድ የጀርመን አካባቢ የመጡ ናቸው። ዋናው ሁልጊዜ እንደሚደረገው አይነት ሰልፍ ሳይሆን በእንደዚህ አይነት አክሽኖች ተቀላቅለው እየቀረበ ነው ያለውን አሰቃቂ ሁኔታ ለማሳየት ነው የሞከርነው። ምን ያህል ሰው ነበረ ሰልፉ ላይ? በሰልፉ ላይ እንኳን ብዙ ሰዎች አልነበሩም። መለሰኛ ሰዎች ነበር የነበሩ፣ ግን አብዛኛዎቹ በዚህ አይነት ቲያትር

የመሰል በሆነ ተቃውሞ ላይ ነው የተካፈልነው። አንዳንዱ በግልጽ በጥርት ብሎ አይሰማም እንጂ መፈክርም እዚህ ልካችሁልናል። ከተያዙት መፈክሮች መካከል አንዳንዶችን እርስዎ ሊናገሩ ይችላሉ? አሁን አዎ። መፈክሮቹ የሚሉት በእንግሊዝኛም ያው በአማርኛ እምለዋለሁ

ይሄ የሚያደርጉት ጸረ ሰብአዊ የሆነ የዘር ማጥፋት ትብብር እንደሆነ ወይም ደግሞ በእንግሊዝኛው ክራይም አጌንስት ሁማኒቲ ሰፖርት እንደሚያደርጉ ነው አስረግጠን የነገርናቸው። ይህ በጀርመንኛውም በሚተረጎሙበት ጊዜ በጣም ከፍተኛ የሆነ ክስ ነው። ለእስረኞች እንዲፈቱ ጥሪ ያቀርበናል። እስክንድር ነጋ ይፈታ፣ በቀለ ገርባ ይፈታ፣ ኢትዮጵያ ውስጥ የሚደረጉት የሰብአዊ መብት ረገጣ በአስቸኳይ እንዲቆም እንዲሁም ለኢትዮጵያ መንግስት የሚያደርጉትን የዘር ማጥፋት ትብብር እንዲያቆሙ የሚል ነው ያስተላለፍ ጀርመን የኢትዮጵያ ሰብአዊ መብት ኮሚሽን ተጠሪ

አቶ ስዬም ግዜር ስትልኝ በጣም አመሰግናለሁ አመሰግናለሁ አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭታችን ነው አብራችሁ እንድትቆዩ በድጋሚ እንጋብዛለን

ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከአርባ ሶስት ደቂቃ ሆኗል። ዝግጅቶቻችንን በጥራት ለማዳመጥ እንድትችሉ ተጨማሪ የስርጭት መስመሮች ተከፍተዋል።

እነሱም በ22 ሜትር ባንድ 13615 እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ ላይ ዝግጅቶቻችንን ማዳመጥ ትችላላችሁ። አንድ ጊዜ ደግማቸዋለሁኝ። የስርጭት ሞገዶቹን በ22 ሜትር ባንድ በ13615 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ ላይ ወትሮም ባሉት መደበኛ ሞገዶች በተጨማሪ

የተጣሩ ዝግጅቶቻችን ማዳመጥ ትችላላችሁ። እንዲሁም ናይል ሳት ላይ ቪኦኤ 24 ላይ እንገኛለን።

ክቡራትና ክቡራን አድማጮች ከሰማያዊ ፓርቲ ሊቀመንበር ከአቶ ይልቃል ጌትነት ጋር የተደረገው ቃለ መጠይቅ ሁለተኛ ክፍል አሁን ይቀጥላል። አዲሱ አበበ ነው ያነጋገራቸው። ባለፈው ረቡዕ በተላለፈው በክፍል አንድ ውይይት አቶ ይልቃል ወቅታዊው የኢትዮጵያ ሁኔታ እንደሚያሳስባቸው ከገዢዎቹ ቅንነት ማጣት እሳቸው እንዳሉት የተነሳም አገሪቱ መንግሥት የሌላት አገር እንዳትሆን እንደሚፈሩም ገልጠው

የእርስ በእርስ ግጭት አንዱ ስጋት ነው ለሚሉትም፣ ይህን ብለዋል። ይህን ነገር የሚቆሰቁሱ ለስልጣን መወጣጫ መሰላል ለማድረግ የሚሞክሩ ኢሊት የሚባለው ሊቅ የሚባለው ኃይል አካባቢ እንደዚ አይነት ችግር እንዳለ አያለሁ። የመፍትሄ ሀሳብ የሚሉት ምንድን ነው? የኢትዮጵያ ሕዝብ የአገሩና የስልጣን ባለቤት መሆን ነው የፈለገው። ለዚህ ደግሞ እኔ የሚታየኝ ጊዜያዊ የባለ አደራ መንግስት ነው። ጊዜያዊ የባለ አደራ መንግስት አሉ። እስቲ ትንሽ ያብራሩት አቶ ይልቃል፣ እንዴት ይመሰረታል? የሽግግር መንግስትን እንደ አማራጭ ለሚያቀርቡትስ ምን ይላሉ?

ኢህአዴግ እንደ መቆየትም ካለበት ወታደሩ ኢትዮጵያ እንግዲህ የሩቅም የቅርብም ጠላቶች ያሏት አገር ናት። አሁን ያለው የኢህአዴግ ሰራዊት ብዙ የህወሓት ሰራዊት እንደሆነ እናውቃለን። ነገር ግን ያም ቢሆን አሁን ባለን ሁኔታ ሰራዊቱን ማፍረስ ለሀገራችን ለዋላዊነት አደጋ ሊሆን ይችላል። ያ ሰራዊቱ እንዳለ ቢሆን እንኳን የኢህአዴግ ሲቪል አስተዳደር ግን በሙሉ ፈርሶ ህዝቡም የጠየቀው ያንን ስለሆነ

ሌላ ባላደራ የሚባለው ከሽማግሌዎች፣ ከሃይማኖት መሪዎች፣ ከሲቪክ ማህበራት መሪዎች፣ ከህዝቡም፣ ከፖለቲካ ፓርቲዎችም የተውጣጣ አዲስ ጊዜያዊ መንግስት በጊዜ ገደብና በቻርተር የተወሰነ ያ ይቋቋምና የዛ ስራ የሚሆነው የዲሞክራሲ ተቋማትን መገንባትና ከአንድ አመት ተኩል ባልበለጠ ጊዜ ለፖለቲካ ቡድኖች ስልጣን አወዳድሮ ሰጥቶ የሚወርድ ማለት ነው። የሽግግር መንግስት ከተባለ ግን

ይሄ ወደ ጥገናዊ ለውጥ ሊያመጣው ይችላል። ነገሩ ኢህአዴግንም የመጨመር እንደዚህ የማድረግ አሁን የተባለው ነገር ሁሉ ኢህአዴግ በባህሪው ጠቅላይ ነው፣ አታላይ ነው፣ አጭበርባሪ ነው። ለውጡም ሊጨነግፍ ይችላል እና እኔ የባላደራ መንግስት የሚለው የተሻለ ነው ብዬ የማስበው በዛ ደረጃ በማየት ሰራዊቱን የመጠበቅ የማቆየት ነገር አንስተዋል። አዎ፣ ትልቅ ቦታ አለ ወይም ደግሞ ቀላል አይደለም ሰራዊቱን መበተን። ግን የሰራዊቱን አወቃቀር ስናይ የእርስዎ ፓርቲ ምን እንዳለ ባለ አቅም በትክክል

ብዙ ተቃዋሚዎች ሌሎችም የፖለቲካ ትችት ሰጪዎች አርባ ጀነራል ኢህአዴግ ሾሞ ሰላሳ ዘጠኙ የትግራይ ሰዎች መሆናቸው ከሌላው ከሲቪል ባለስልጣናቱ ሰራዊቱን ለመለየት እስከሚያስቸግር ድረስ ሰራዊቱም፣ ሲቪል ባለስልጣናቱም የአንድ ፓርቲ አባላት ወይም የአንድ ፓርቲ ደጋፊዎች ተደርጎ ባለበት ሁኔታ ነው እርስዎ እንግዲህ ሰራዊቱ ይቆይ የሚሉኝ። መግቢያዬም ላይ ተናግሬዋለሁ። የኢትዮጵያ መከላከያ ሰራዊት አሁን መሪዎቹ በሙሉ በሙሉ ማለት ይቻላል

የህወሓት ሰራዊት የነበሩ ጄኔራሎች ናቸው። የሲቪል አስተዳደሩን ከለቀቁና በዛ ጊዜ ውስጥ ግን ሌሎችም የኢትዮጵያ ልጆች ሁሉም የኢትዮጵያ ኅብረተሰብ ክፍል ውስጥ ያሉ ያንን የሚወክል አድርጎ ሪፎርም አድርጎ በጊዜ ማስተካከል ይቻላል። ለዛ ጊዜ ሰጥተን ግን ሌላውን የሲቪክ አስተዳደር

ከፖለቲካው ነጻ ሆኖ አገር መጠበቅ ብቻ እስከሆነ ድረስ ያንን ጊዜ ብንሰጠው ፋታ ሊሰጠን ይችል ይሆናል ነው። እንግዲህ እይታ ነው እንጂ ያለው ሰራዊትና አሁን መንግስቱ ምንም ድንበር የላቸውም። የባለአደራ መንግስቱም ኃላፊነት ያንን ድንበር የማበጀትና አገራችን አደጋ ላይ ሳትወድቅ ለመቆየት መፍትሄ የሚሆነን ከሆነ የሚል ነው። ለመፍትሄ የሀሳብ የሽግግር መንግስት እንደሚሉት ሁሉ ደግሞ አንዳንዶቹ ምን ይላሉ?

ኢህአደግ ራሱ በራሱ በራሱ ላይ መፈንቅለ መንግስት ሊያካሄድ ይችላል። በዚህ አይነት የኢትዮጵያ ሁኔታ ይለወጣል የሚሉ አሉ። የሚሆን ይመስለታል። እኔ አይመስለኝም። አሁን ባለው ሁኔታ እንደተባለው ሰራዊቱም ዋና ጭንቅላቱ ነው የሚመሩት ሰዎችም ምኑም ከህዋት የመጡ

የአናሳ አስተዳደር ስለሆነ ይህንን ስርዓት ፈንቅሎ ሌላ አይነት የህዝብ ጥያቄን አነሳለሁ የሚል ከዛ ውስጥ ይወጣል የሚለው እኔ በጣም ሩቅ ሆኖ ይታየኛል። ተግባራዊነቱ አይታየኝም። መከፋፈልና ለመስማማት ችግሩ እየበዛ ሲሄድ ሊመጣ ይችላል በእነሱም ውስጥ። ሰራዊቱ ሲቆይ እኮ ምርጫዎች በመጥፎና በመጣም መጥፎ መካከልም ይሆናሉ። ሰራዊት ሲበተን ሰራዊቱም ይጎዳል፣ አገራችንም እስከዚህ ድረስ ያባከነችውን ያንን ለመገንባት ያለው ይጠፋል።

ይሄ ከሚሆን በሰራዊት ውስጥ ያላችሁ ሰዎች እዛው ቆዩ። በሂደት ውስጥ ግን ይሄንን ሰራዊት የኢትዮጵያ ሰራዊት አድርጉት፣ ሁሉም የኢትዮጵያ ልጆች የሚሳተፉበት ይሁን፣ የሲቪል አስተዳደሩን ልቀቁ። ያለዛ ግን መጨረሻ ላይ እናንተ የያዛችሁትን ታጣላችሁ፣ ኢትዮጵያንም እናጣለን። ብዙ የኢትዮጵያ ልጆች መወከል ሲገባቸው ብዙ የጦር ልምድና ችሎታ ያላቸው ሰዎች ሁሉ ተገለው የአንድ ሰፈር ሰራዊት አድርጋችኋል። ይሄ ቅሬታችን ነው። አሁን ግን ላለንበት ሁኔታ ወደፊት እንድንሄድና ዊን ዊን ሰናሪዮ እንዲሆን ከተፈለገ የሲቪል አስተዳደሩን ልቀቁ፣ ወታደሩ አካባቢ ቆዩ

ያ የሲቪል አስተዳደር ደግሞ ወደፊት ወታደሩን ሪፎርም እያረገና ስልጠና እየሰጠ ሌሎቹንም እያሳተፈ ይምጣ። ከዛ ውጭ የሆነው ነገር ግን አሁን ባለንበት ሁኔታ አቶ አዲሱ መጥፎነቱ እኮ ምንድን ነው? ኢህአዴግ በሀያ አምስት አመት ውስጥ የፖለቲካ ድርጅት እንዳይኖር አድርጎታል። የሚከበር ሽማግሌ እንዳይኖር አድርጎታል።

አካዳሚውን አጥፍቶታል። ውሸትን በአደባባይና ስርቆትን እንደ ቁም ነገር ሲሰብኩ ኑረዋል። ያ ሁሉ እኮ አልሆን ብሎ ነው አብዮት የመጣው። ያ በዲሞክራሲያዊ ቀስ ብሎ የሚሄደው መንገድ አልሆን ስላለ ኢትዮጵያ ሕዝብ በራሱ ሕዝበ ውሳኔ የሚባለውን ወይም አብዮት አድርጎ አሁን የሀገሬና የስልጣን ባለቤት እኔ ነኝ ብሎ የወጣው። ጎንደር በተካሄደው እንቅስቃሴ ሕይወት ጠፍቷል። ያ እንቅስቃሴ ደግሞ ወደ አዲስ አበባና ባህር ዳር እንዳይሄድ ስጋት አለ የሚሉ ሰዎች፣ ያ ስጋት አልቋል፣ ባህር ዳርም ሄዷል፣ ሰው ሞቷል። አዲስ አበባ ውስጥም

ሰው አልተጎዳም አልሞተ ማለት አንችልም። የጎላ ነገር እስካሁን እስካሁኑ ሰዓት ባናየም ይሄ ስጋት አዲስ አበባ ይዘልቃል ይላሉ። ምንም ጥያቄ የለው። አዲስ አበባንም አልፎ ደቡብ ኢትዮጵያንም ያካልላል። ምክንያቱም አሁን ባለበት ሁኔታ ኢህአዲግ ከዳር እስከ ዳር ሁሉን ነገር ጨምድዶ በራሱ ይዞ የኢትዮጵያን ህዝብ የበይ ተመልካች በማድረጉ የመጣ ነገር ነው። ኢህአዲግም ደግሞ ይሄ ነገር እንዳይዛመት በተለያየ መግለጫዎቹ እንዳየሁት መፍትሄ የሚሰጥ ድርጅት ነው፣ አላገኘሁትም።

ከትናንትናው ግምገማቸውና የኢህአዴግ ምክር ቤት ከሰጠው መግለጫ ሳይኮ ሙስና ችግራችን መሆኑን ተገንዝበናል፣ ሙስናን ለመታገል ወስንናል አሉ። አሁን ሙስናን ኢህአዴግ እንዴት ብሎ መታገል ይችላል?

ሙስና የሚጠፋው እኮ ነጻ ሚዲያ ሲኖር ነው። ሙስና የሚጠፋው እኮ ተቀናቃኝ የፖለቲካ ኃይሎች መንግስትን እየተከታተሉ የሚተቹበት ሁኔታ ሲኖር ነው። ሙስና የሚጠፋው እኮ የሕዝብ አስተዳደር ሲኖር ለሕዝብ ተጠያቂ የሆነ የተገደበ ስልጣን ያለው መንግስት ሲኖር ነው። ሙስና እኮ የሚጠፋው ሕዝብ የዜጎች የሀገራችን ባለቤት ነው ብለው ፖለቲካ የተከበረ ሙያ ሲሆንና ማህበራዊ አገልግሎት ማድረግና ለሀገር መስራት የተከበረ ሙያ ሲሆን የዜግነት ክብር ሲመጣ ነው። እነዚህን ነገሮች ሁሉ አውድሞ ጥቅምን ዋና መሰባሰቢያው ያደረገ የፖለቲካ ቡድን

ሙስና ሊከላከል አይችልም። ሙስና ጫፍ እንጂ ስር አይደለም የችግሩ ስር አደለም። ስለዚህ ኢህአዴግ የሚፈታው ችግር ስላደለ በሙሉ ኢትዮጵያ ይሄ ነገር ለመሄዱ ኢትዮጵያ ሁሉ የሚገነዘበው ነገር ነው። በሙሉ ኢትዮጵያን ይሄ ጉዳይ እንደሚያዳረስና እያዳረሰም እንደሆነ እኔ ጥርጥር የለኝም። በሰማያዊ ፓርቲ ውስጥ ችግር እንዳለን ሰማለን። ምንድን ነው በአሁኑ ወቅት የመሪው ከኢትዮጵያ ውጭ መሆንም እያነጋገረ ነው። እነዚህን

በነገው የማጠቃለያ ውይይታችን ይመልሱልናል። ለአሁኑ እግዚአብሔር ይስጥልኝ። አሁን አፍሪካ ነክ በጋዜጦች ይቅርታ፣ አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች እሳዬ

አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአማራ ክልል ሰዎች መገደላቸውና ንብረቶች መውደማቸው ተገለጸ፣ የብሔር ብሔረሰብ ፌዴራሊዝምና አንደምታው የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት በአማራ ክልል በሚካሄደው ተቃውሞ ስለተገደሉ ሰዎችና

ስለወደሙት የውጭ መዋለ ነዋይ አፍሳሾች ንብረቶች ዘግቧል። በአንዳንድ የጎንደርና የጎጃም አካባቢዎች ሚሊሻዎች ከወታደራዊ ኃይል ጋር እየተዋጉ መሆናቸውን፣ ባለፈው ረቡዕ መተማ ውስጥ አስር ሰዎች እንደተገደሉ፣ አራት ሰዎች ደግሞ በደባርቅ ህይወታቸውን እንዳጡ በልጅም ያለው የሰብአዊ መብት ማህበር ኃላፊ አቶ ያሬድ ኃይለማርያም ተናግረዋል ይላል ዘገባው። ተቃዋሚዎች ካወደሟቸው

ከባህር ዳር ከተማ 13 ኪሎ ሜትር ርቆ በሚገኝ ቦታ ላይ ካሉት ዘጠኝ የንግድ ንብረቶች መካከል የእስራኤል፣ የኢጣሊያ፣ የህንድና የቤልጅም ኩባንያዎች የአበባ እርሻዎች እንደሚገኙባቸው፣ ንብረቶቹን የማውደም ተግባር የተፈጸመውም ባለፈው ሰኞና ማክሰኞ እንደሆነ፣ የደረሰው ጉዳት በ7.8 ሚሊዮን ዶላር እንደሚገመት የብሉምበርግ ዘገባ ጠቅሷል። ተቃዋሚዎቹ በግቢያችን በርና በአጥር እየዘለሉ ባንዴ ስለወረሩን

ሊቆጣጠሯቸው ያልቻሉ ወታደሮችም ነበሩ። የሞትና የሽረት ጉዳይ ሆኖብን ሁላችንም ሮጠን አመለጥን ሲሉ አቶ ኃይሌ ሰይፉ የተባሉ የአበባ እርሻዎቹ ስራ አስኪያጅ አዲስ አበባ ሆነው እንደተናገሩ የብሉምበርግ የዜና አገልግሎት ድረገጽ ዘግቧል። የሰብአዊ መብት ቡድኖች እንደሚሉት ካለፈው ሰኔ ወር አንስቶ ከአምስት መቶ በላይ የሚሆኑ ሰዎች በመንግስት ኃይሎች ተገድለዋል ሲል ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ ጠቅሷል።

ለፎሪን አፌርስ ዳት ካም የተባለው መጽሄት ድረገጽ በኢትዮጵያ የሚታየው ግጭት መንስኤ ምን ሊሆን እንደሚችል ለመመርመር ይሞክራል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አዲስ አበባን በጎበኝበት ወቅት ኢትዮጵያ በክልሉ ሰላም እንዲኖር በምታደርገው ጥረት አሞግሰዋታል። በሚሊዮኖች የሚቆጠሩ ሙስሊሞችና ክርስቲያኖች በሰላም አብረው እንዲኖሩ በማድረጓ ካለፉት 25 ዓመታት ወዲህ በብዙ ሚሊዮኖች የሚቆጠሩ ሰዎች ከድህነት ኑሮ እንዲወጡ

ከአምስት ዓመት ዕድሜ በታች ያሉትን ልጆች ሞት ከሁለት ሶስተኛ በላይ በሆነ አሐዝ እንዲቀንስ ከኤች አይ ቪ ኤድስ ጋር በተያያዘ ሕመም የሚሞቱት ሰዎች ቁጥር ከአምስት ከመቶ እንዲቀንስ በማድረጓ አሞግሰዋታል። ሶማሊያ በአልሸባብ በምትታመስበት፣ በአሁኑ ወቅት ደቡብ ሱዳን በግጭቶች በደቀቀችበት፣ ኤርትራ ደግሞ ወጣቶቿ በሜዲትራኒያን ባህር በኩል አውሮፓ ለመግባት በሚጎርፉበት በአሁኑ ወቅት ኢትዮጵያ የሰላምና መረጋጋት ተምሳሌ ትሆና ቆይታለች ሲሉም

ፕሬዚደንት ኦባማ አመግሰዋታል። በአሁኑ ወቅት ግን የምዕራብ ዲፕሎማቶችና የስለላ አገልግሎቶች በኢትዮጵያ የሚታየውን አሳሳቢ ሁኔታ ለመገምገም እየተሯሯጡ ናቸው። ኦሮሚያ ውስጥ ጥይቶችን መጋፈጥ የታከለበት ተቃውሞ ሲካሄድ ቆይቷል። አዲስ አበባ ውስጥም የተቃውሞ ሰልፎች ሲደረጉ ቆይተዋል። የቀውስ መልክ ሊያስይዘው የቻለው ግን በአማራ ክልል የተካሄደው ግጭት ነው ይላል የፎሪን አፌርስ መጽሔት ድረገጽ

የታጠቁ የአማራ ክልል ተቃዋሚዎች በአንድ የፌዴራል ፖሊስ አዛዥ ላይ ደፈጣ አካሄደው ከወታደሮች ጋር በመንገዶች ላይ ተኩስ ተለዋውጠዋል። ቁጥራቸው በውል ባይታወቅም ካለፉት ወራት ወዲህ በመቶዎች የሚቆጠሩ ሰዎች ተገድለዋል ይላል ጽሑፉ። አያይዞም ጽሑፉ ከ25 ዓመታት ወዲህ ደርግን የገለበጠው የኢህአዴግ አወቃቀር በእኩልነት ላይ የተመሰረተ ሲሆን፣ ህወሀት ቀዳሚውን ቦታ ይዛል ይላል። ኢህአዴግ ስልጣን ላይ የወጣው

የአማራ የበላይነት የሰፈነባቸውን ተከታታይ መንግስታትን በመታገል በመሆኑ ሀገሪቱን ከመበታተን ለማዳን መላ ብሔርና ብሔረሰብ የራስ አስተዳደር እስከ መገንጠል ድረስ መብት እንዲኖራቸው ማድረጉ እንደ መፍትሄ እንደወሰደው የፎሪን አፌርስ መጽሄት ድረገጽ ላይ የወጣው ጽሁፍ ጠቅሷል። አንዳንድ የህገ መንግስት ጠቢባን እንዲህ አይነት አወቃቀር ክልላዊ ፍጥጫን ስለሚያስከትል አይሰራም የሚል ክርክር አቅርበው ነበር። ይሁንና ኢህአዴግ

እንዲህ አይነቱን ፌዴራላዊ አወቃቀር የወሰደው የህብረ ብሔር ፌዴራሊዝምን እንዴት ማዋቀር እንደሚቻል ከሚገልጸው የጆዜፍ ስታሊን መመሪያ በመሆኑ ራሳቸውን የሚያስተዳድሩት ክልሎች አብረው ሊቀጥሉ የሚችሉት በአንድ ፓርቲ ጥላ ስር ሲሆኑ ነው የሚለውን እንደተከተለና አሁንም ኢህአዴግ በዚህ ርዕዮተ ዓለም ይመራል ሲል ጽሑፉ ያወሳል። ኢህአዴግ የምዕራቡን ዓለም ሊበራል ማለት ለቀጥተኛ ዲሞክራሲን አይቀበልም።

በብዙ ሚሊዮኖች የሚቆጠሩ ከሁሉም ብሔር ብሔረሰቦች የተውጣጡ አባላትን የሚመለምል በማዕከላዊነት የሚያምን አብዮታዊ ዲሞክራሲን ነው የሚከተለው ሲል ጽሑፉ ያስረዳል። ኢትዮጵያ በየአመቱ በቢሊዮኖች ዶላር የሚቆጠር የውጭ እርዳታ የምታገኘው በአሸባሪነት ላይ በሚካሄደው ዓለም አቀፍ ትግል ባላት የማይተካ ቦታ ምክንያት ብቻ ሳይሆን በትምህርት በጤናና በመሰረተ ልማት ዝርጋታ ያገኘችው ስኬት የረድኤት ጠበብትን ስለሚያስደስት ነው

በአሁኑ ወቅት ግን ቀውስ ገጥሟታል ሲል ፎሪን አፌርስ መጽሔት ድረገጽ ላይ የወጣው ጽሁፍ አውስቷል። መጀመሪያ ላይ ብሔር ብሔረሰቦች የራሳቸውን ቋንቋና ባህል ጠብቀው ተወካዮቻቸውን ራሳቸው የመምረጥ ዕድል ማግኘት የሚለው ሀቅ ድጋፍ ነበረው። ከመጀመሪያውም ቢሆን አናሳ ህዝቦች ባሉበት የአስተዳደር ድንበር ጋር የተያያዙ ግጭቶች ሊኖሩ እንደሚችሉ ይጠበቅ ነበር። ሆኖም ኢህአዴግ ውሎ አድሮ የአንድነት ስሜት እየጠነከረ ይሄዳል የሚል እምነት ነበረው።

25 ዓመታት በኋላ ግን የብሔር ብሔረሰብ አወቃቀር ህዝቡን የማስተባበር መንፈስ አጥቷል። አሰፍስፈው የሚጠብቁ የዳያስፖራ ፖለቲከኞች አቀጣጣይነት መጠቀሚያ ከመሆን መሰረትም ጭምር ይላል ጽሁፉ። አያይዞም ጽሁፉ ተቃዋሚዎችም ቢሆኑ በአንድነት ስለ መስራት የሚያወሩ ቢኖሩም የሚያገናኛቸው ነገር እንደሌለ ሲገልጽ በአማራ ማን ያህሉኝነት የሚያምኑት የድሮ ባንዲራን ያውለበልባሉ፣ የመገንጠል እምነት ያላቸው ኦሮሞች ደግሞ

ሀገሪቱ እንድትከፋፈል ይፈልጋሉ ሲል ፎሪን አፌርስ መጽሄት ድረገጽ ላይ የወጣው ጽሁፍ ጠቅሷል። ኢህአዴግ ውስጥ ያሉ የአማራና የኦሮሞ ፖለቲከኞች ተቃውሞ ባስነሳው ህዝብና በማዕከላዊ መንግስት መካከል የሽምግልና ሚና ልንጫወት የምንችለው እኛ ብቻ ነን በማለት በክልሎቻቸው የተነሳውን ተቃውሞ የበለጠ ተደማጭነትና አቅም ለማግኘት ሊጠቀሙበት ቢሞክሩም ሀሳባቸው አዲስ አበባ ባለው ፖሊት ቢሮ ተቀባይነት አላገኘም።

ከአራት ዓመታት በፊት በሞት የተለዩ ጠቅላይ ሚኒስትር መለስ ዜናዊ ሊሞላ ያልቻለ ክፍተት ትቶ በማለፋቸው ኢህአዴግ ራሱ ችግር ተፈጥሮበታል። ኢህአዴግ እንዲዘልቅ ከፈለገ የሀገሪቱን ዜጎች ያበሳጨውን ሙስና ጉዳይ መፍትሄ መፈለግ አለበት በማለት ፎሪን አፌርስ ዳት ካም የተባለው መጽሔት ድረገጽ ላይ የወጣው ጽሑፍ አስነብቧል።

አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። የአፍሪካ ህብረት ኢትዮጵያ ውስጥ የተፈጠረው ሁኔታ በመቻቻል እንዲያዝና ንግግሮች እንዲደረጉ ጠይቋል። የኮሚሽኑ ሊቀመንበር ንኮሳዛና ላሚኒ ዙማ

ለተቃውሞዎች መነሽ የሆኑ ጉዳዮች ሰላማዊና ዘላቂ መፍትሄ እንዲያገኙ በሀገሪቱ በከፍተኛ ደረጃ መቆጠብና መረጋጋት እንዲሰፍን ጥሪ አድርገዋል። የሚመለከታቸው ወገኖች በሙሉ ጉዳዮቹን በንግግር መፍትሄ እንዲፈልጉላቸውም ማበረታታታቸውን ከኮሚሽኑ የወጣው መግለጫ አመልክቷል።

የሰብአዊ መብቶች ጉባኤ ሰመጉ የሕዝብ ሰላማዊ ሰልፍ የማድረግ ዲሞክራሲያዊ መብት እንዲከበር አላስፈላጊ ያላቸው የመንግስት የጸጥታ ኃይሎች እርምጃም በአስቸኳይ እንዲቆም በዛሬው ዕለት ጠይቋል። በሰብአዊ መብቶች ተሟጋቾች ላይ እየተካሄደ እንደሚገኝ የገለጸው ማሸማቀቅ፣ ወከባና እስራት እንዲቆምም ሰመጉ ጠይቋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሕዝብ ግንኙነት ዳይሬክተር ግን ሰላማዊ ሰልፎቹ ሰላማዊ አይደሉም ማለታቸው ተጠቅሷል።

ክቡራትና ክቡራን አድማጮች የዛሬው ዝግጅታችን በዚሁ ተጠናቀቀ። ስናስተናግዳችሁ ያመሸ ነው ሶሎሞን አባትና ቆንጅት ታየነን አብራችሁን ስለ ቆያችሁ እናመሰግናለን። እስከ ምሽቱ አራት ሰዓት ተኩል የትግርኛ ዝግጅት ይዟችሁ ይዘልቃል። በእኛ በኩል ሰላም፣ በደህና አደሩ።